ምን ነው አልመጣለች? ሲናድ ሲደረመስ ይኸው ሁሉ ዘመን ደሷ ቁጥር አለሁ ተዋቸው። ዓመታት ቁጥር በቁጥር ላይ ሲክቡ ይኑሩ ወራት ካልሰለችው የቀናት ጡብ ሰርተው ዘመን ይደርድሩ። ዘመን በተሰኘችው የሰብለ ደምሴ የሳምንቷ ምርጥ ግጥም ዝግጅታችንን ጀምረናል ሰብለ በምሽቱ አብይ ቅንብራችን የምናነሳው የፍኖተ ጥበብ ማዕከል አባል ናት ለግሩም ግጥሟ ሰብለን እናመሰግናለን አሁን የመክፈቻውን ዜማ እናስከተለ ሩቅ ምስራቅ ሳለሁ ታዳጊዋ ድምፃዊ ሀና ግርማ ነበረች። በሚስረቀረቅ ድምፃዋ ያቀነቀነችልን ገና ብዙ ሊሰሟት ሊያጣጥሙላት የምትጋብዘውን ታዳጊ ድምፃዊት እናመሰግናለን።